ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ያግኙ። ሀገርኛ ሪፖርት። ሰላም ጤና ይስጥልን። የተከበራችሁ አድማጮቻችን እንደምንሰነበታችሁ። ሳምንታዊ ዘገቦች የምናቀርብበት ዝግጅታችንን ጀምረናል። አብራችሁን ቆዩ። بکری میا አሜሪካ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በሚደረግ ድርድር ሶስቱ ሀገራት ካልጋበዟት በስተቀር ሀገራቱን ለማደራደር ጣልቃ እንደማትገባ አስታወቀች። የአሜሪካ የውጭ ጉዳይ መስሪያ ቤት የቀጠና ጉዳይ ውስጥ ቃል አቀባይ ሳሙኤል ዋርበርግ ቴን በተባለ የግብፅ ሳተላይት ቴሌቪዥን ላይ በሚሰራጨው ፔን ኤንድ ፔፐር ዝግጅት ላይ በዙ ተጋብዘው በሰጡት ማብራሪያ የአባይ ወንዝ ለግብፅ ብቻ ሳዊን ለኢትዮጵያም ለሱዳንም በጣም ጠቃሚ ወንዝ መሆኑን አሜሪካ ታምናለች ብለዋል። በሀገራቱ መካከል ያለው ልዩነት በውይይትና በድርድር እንዲፈታ ሀገራቸው ድጋፍ ማድረጓን እንደምትቀጥል ቃል አቀባዩ ገልጸዋል። ቃል አቀባዩ አያይዘውም አሜሪካ ሶስቱ ሀገራት ጥሪ ካደረጉላት የሚጠበቅባትን አዎንታዊ ሚና ለመወጣት ዝግጅት እያደረገች መሆኗን ነው የገለጹት። አሜሪካ በግድቡ ዙሪያ ያሉ አለመግባባቶች መፈታት ያለባት በሶስት ሀገራት ብቻ ነው የሚል አቋም እንዳላት የገለጹት ቃል አቀባዩ ሀገራቸው በሶስቱ ሀገራት ጥሪ ካልቀረበላት በስተቀር ጣልቃ አትገባም ብለዋል። በሌላ ዜና የአማራ ብሔራዊ ንቅናቄ አብንና ባልድራስ በመጪ ሀገራዊ ምርጫ ዲሞክራሲያዊ ስርአት እውን ለማድረግ ለሚደረጉ ትግል የመራጮችን የጋራ ፍላጎትና ራዕይ ለማሳጋት ፖለቲካዊ ትብብር በመፍጠር ለመስራት ስምምነት ላይ መድረሳቸውን አስታወቁ። ፓርቲዎቹ በጋራ በመሆን ትናንት በሰጡት ጋዜጣ መግለጫ ላይ እንዳስታወቁት በሁለቱ ፓርቲ አመራሾች መካከል በተደረገ ድርድር መሰረት ትብብር ፈጥረው መስራታቸው በመጪ ሀገራዊና ክልላዊ ምርጫ አሸናፊ የሆኑ ለመውጣትና ህዝቡ ለሚፈልገው ትክክለኛ ዲሞክራሲ ስኬት የሚያስችላቸውን የጋራ ስልቶች ቀይሰው በይፋ ወደ ስራ ገብተዋል። እንደ ፓርቲዎቹ ገለጻ ሀገሪቱ ለዝቅታ ይዳረጋት የጥላቻ ትርክ ትርክቱ መሰረት አድርገው የተደነገጉት ህገጋትና መዋቅሮች ተከልሰው መላው ኢትዮጵያውያን በእኩልነት፣ በወንድማማችነት በፍትህና በሰላም የሚተዳደሩበት ዘላቂ ሰላም ለማስፈን በትብብር መስራት ወሳኝ ነው ብለዋል። የተፈጠረው ትብብር አሪያ ለመሆን የሚችልና ከትናንት ለተሻለ አዲስ የፖለቲካ ማሳያ ፈርቀዳጅ እንደመሆኑ ከምርጫ በኋላም ትብብሩን በማ ጉልበት የህዝቡን ለዘመናት የተቆየ የፍትህ ትግል ዳር ለማድረስ እንዲሁም የመላው ኢትዮጵያ የሆነችውን አዲስ አበባ ከተማን ዓለም አቀፍነት የሚመጥን አመራር ለመስጠት ፓርቲዎቹ ከወዲሁ አብረው መቆም መጀመራቸውን አስታውቋል። ወደ ሌላ ዜና ስናመራ የጎረቤት ሀገራትን ጥቅም ባስጠበቀ መልኩ ሁለተኛው ዙር የውሃ ሙሌት እንደሚከናወን ተገለጸ። አጠቃላይ የታላቁ የህዳሴ ግድብ ግንባታ አፈጻጸም ሰባ ስምንት ነጥብ ስምንት በመቶ ደርሷል ተብሏል። ይህንን ያለው የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ናቸው። የህዳሴ ግድብ አስረኛ ዓመትን በማስመልከት በውሃ መስኖና ኤነርጂ ሚኒስቴር አስተባባሪነት በግድቡ ድርድር ላይ የተሳተፉት ከከፍተኛ ትምህርት ተቋማት የተወጣጡ ምሁራ እንዲሁም ከፍተኛ ስራ ላፊዎች በተሳተፉበት የምክክር መድረክ ላይ ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ይህንን ያሉት የአባይ ወንዘን ፍትሃዊ በሆነ መንገድ ለመጠቀም ኢትዮጵያ ቀደም ባሉት ጊዜያት ጀምሮ ዓለም አቀፍ ህግን አክብራ እየተንቀሳቀሰች ነው። በግድቡ ዙሪያ የተደረጉ ድርድሮችም የጋራ ምርህን የያዙ እንዲሆኑ ከፍተኛ ጥረት አድርጋለች ብለዋል። ግብጽ በግድቡ ዙሪያ የሚደረጉ ድርድሮች ላይ ጫና በመፍጠር የወንዙን ውሃ ለብቻዋ ለመጠቀም እያደረገች ያለው ጥረት ተቀባይነት የሌለ መሆኑን አስመልክተው ኢትዮጵያ የአባይን ውሃ ፍትሐዊ በሆነ መንገድ በመጠቀም በእኩልነት እንጋራ እያለች መሆኑንም አመልክቷል። የእነ ሜጀር ጀነራል ገብረመድህን ፍቃዱ ያቀረቡት የዋስትና ጥያቄ ውድቅ ተደርጎ ወደ ቃሊቲ ማረሚያ ቤት እንዲወርዱ ታዘዘ። ወደ ቃሊቲ ማረሚያ ቤት እንዲወርዱ የታዘዘውም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት አማካኝነት ነው። አቃቤ ህግ ክስ ከመሰረተባቸው ሀያ አንድ ከፍተኛ የመከላከያ መኮንኖች ውስጥ ሰባቱ ከትላንትና በስቲያ በችሎቱ ተገኝተው በጠበቆቻቸው አማካኝነት ዋስትና እንዲፈቀድላቸው የጠየቁ ሲሆን ከሳሽ አቃቤ ህግም የተፈጸመ ወንጀል የሰው ህይወት ያለፈበት መሆኑን በመጥቀስ ዋስትና ሊሰጥ አይገባም ሲል ተከራክሯል። ፍርድ ቤቱ የዋስትና ክርክሩን መርምሮ በዋለው ችሎትም ጥያቄያቸውን ውድቅ በማድረግ ወደ ቃሊቲ ማረሚያ ቤት እንዲወርዱ አዟል። በቀጣይም ለመጋቢት ሀያ ሶስት ቀን ሁለት ሺ አስራ ሶስት አመተ ምህረት በችሎት ያልተገኙ ተከሳሾች በተገኙበት ክሱን ለመመልከት ተለዋጅ ቀጠሮ ሰጥቷል። በተከሳሾች ላይ የተመሰረተው በአንደኛ ክስ ላይ ከአንደኛ እስከ አስራ ዘጠነኛ ባሉት ክሶች ላይ የተመለከተ ነው። ተከሳሾቹ የሰሜን እዝ ጦር ሬዲዮ መገናኛን ለህዋት ቡድን በመስጠት የሬዲዮ ፕሬሽን ባለሙዎችና የጥበቃ ባለሙዎችን በማገትና በማስወገድ የራሳቸውን የአንድ ቋንቋ ተናጋሪ ቡድን በማደራጀትና በመተካት ጥቅምት ሀያ አራት ቀን ሁለት ሺህ አስራ ሶስት አመተ ምህረት ከሌሊቱ ስድስት ሰዓት ከሰላሳ ገደማ የሬዲዮ ግንኙነትን በማቋረጥ በአካባቢው የመብራት አገልግሎትን በማቋረጥ የሰሜን እዝ ጦር ላይ ጥቃት እንዲደርስ በማድረግ የሚለው ተጠቅሷል። በሁለተኛና በሶስተኛ ክስ ደግሞ በአንደኛና በሀያ አንደኛ ተከሳሾች ላይ የጦር መሳሪያ አስተዳደር አዋጅን በመተላለፍ ወንጀልን የሚመለ

ሌላ ዜና ስንተላለፍ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን በትግራይ ክልል የተከሰተውን ግጭት አስከትሏል የተባለውን የመብት ጥሰት በጋራ ለመመርመር በኢትዮጵያ በኩል የቀረበለትን ጥሪ መቀበሉን ገለጸ። በሚሸል ባሽሌት የሚመራ ኮሚሽኑ ከኢትዮጵያ የሰብአዊ መብቶች ኮሚሽን ወይም ኢሰመኮ ጋር በኩል የጋራ ምርመራ ለማካሄድ የቀረበለትን ጥያቄ ተቀብሎ ሰኞ ዕለት አውንታዊ መልስ ሰጥቷል ሲሉ የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን ቃል አቀባይ የሆኑት ጆናታን ፎለር ለአጃንስ ፍራንስ ፕሬስ ተናግረዋል። የተባበሩት መንግስታት የሰብአዊ መብት ኮሚሽን ኮሚሽነር የሆኑት ሚሸል ባሽሌት ከሳምንት በፊት በወጡት መግለጫ በትግራይ ግጭት የተሳተፉ አካላት የጦርና በሰብአዊነት ላይ የተፈጸሙ ወንጀሎችን ፈጽሞ ሊሆን እንደሚችል ገልጸው ነበረ። በመጨረሻም በኢትዮጵያ ኮቪድ አስራ ዘጠኝ በጽኑ የሚታመሙና የሚሞቱ ሰዎች ቁጥር በአስደንጋጭ ሁኔታ እየጨመረ መሆኑ ተገለጸ። ይህንንም የገለጸው የህብረተሰብ ጤና ኢንስቲትዩት ነው። ቀደም ሲል በጽኑ ህሙማን ክፍል ውስጥ ሕክምና ያገኙ የነበሩ ሰዎች ቁጥር በአራት መቶዎች ውስጥ የቆየ ሲሆን ይህ አሃዝ ባለፉት ቀናት ውስጥ አምስት መቶን ተሻግሮ ወደ ስድስት መቶ መጠጋቱን በየዕለቱ የሚወጣው የበሽታ የዕለት ሁኔታ ሪፖርት ያመለከታል ብለዋል። ሰኞ ዕለት በጽኑ ሕሙማን ክፍል ውስጥ ይገኙ የነበሩት ሰዎች ቁጥር አምስት መቶ ሰላሳ አንድ የነበረ ሲሆን ማክሰኞ ቁጥሩ በስልሳ ጨምሮ አምስት መቶ ዘጠና አንድ በመድረሱ በህክምና ተቋማቱ ላይ ጫና መፈጠሩን ነግሯል። በዚህም ሳቢያ የጽኑ ሕሙማን ክትትል ለሚያስፈልጋቸው ሰዎች በሚውሉት የሰው ሰራሽ መተንፈሻ መርጃ ወይም ቬንቲሌተርና የኦክሲጂን አቅርቦት ላይም እጥረት አጋጥሟል። የህብረተሰብ ጤና ተቋማት ትናንትና እንዳለው የሰው ሰራሽ መተንፈሻ ድጋፍ ከሚያስፈልጋቸው ሰዎች መካከል ስምንቱ በመጠባበቅ ላይ ነበሩ ብለዋል። ካለፈው ሳምንት ጀምሮ በነበሩት ቀናት የተደረጉ የኮቪድ አስራ ዘጠኝ ምርመራ ውጤቶች እንደሚያመለከቱት በየዕለቱ በአማካይ ከአንድ ሺ ሶስት መቶ በላይ ሰዎች በወረርሽኙ መያዛቸውን ያመለከታል ብለዋል። አጠቃላይ የምርመራ ውጤት በመቶኛ ሲሰላ ከተመረመሩት አንድ መቶ ሰዎች ውስጥ በአማካይ አስራ ሶስት ሰዎችም ቫይረሱ ተገኝቶባቸዋል በዚህም ኮቪድ-19 የሚያዙ ሰዎች ቁጥር ከሰላሳ ሁለት በመቶ በላይ ስለመጨመሩ ተነግረዋል። ለኤስቤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።